አቶ ጌታቸው፣ እንደ በዛው እኔም ገፋ ላደርግ ነው። ተጨባጭ ነገር ምም አነሳለሁ። አሁን እርሶ ስለ መስሪያ ቤቶ ታላቅነት፣ በእቅድ የመስራት ጉዳይ፣ የተሟላ አሰራርና ደረጃጀት እንዳለ ይናገራሉ። ግን ደግሞ በዛው በዘመነ ደርግ የነበሩ ከፍተኛ ባለስልጣን ደህንነት እንደው የተሟላ አሰራር የለውም የተቀናጀ አካሄድ የለውም መረጃ አሰባሰቡም ትክክል ያልሆነ ነው የሚል እንዳልኩት፣ በከፍተኛ ባለስልጣን እንደውም እርስዎን ለቃለ መጠይቅ ቀጠሮ በማድረግበት ጊዜ አንስተነዋል። ኮሎኔል ፍስሐ ደስታ በጻፉት መጽሐፍ ላይ ይሄንን ይናገራሉ፣ እንደው የተቀናጀና መልክ ያለው አሰራር እንደሌለ በደህንነቱ። ደግሞ እሳቸው እንግዲህ ሁለተኛ ሰው ናቸው፣ የአገሪቱ ኮሎኔል ፍስሐ ደስታ እርስዎ ካነሱት በኋላ መጽሐፉን እኔም ለማየት ሞክር ያለሁና ይሄን እንዴት ያውታል የእሳቸውን መጽሐፍ እንዳልከው እኔም ኮተ ብቻ በተለይ ደህንነትን በሚመለከት ያቀረቧቸው ሀሳቦች በጣም በጣም የሚገርም ሁኔታ ነው ያለው አንደኛ ኮሬት ደስታ የመከላከያ የደህንነት የአስተዳደር ና የፍትህ አካላት መምሪያ ሆነው የፓርቲው ቢሮ ነበራቸው ይሄ ቢሮ ግን ኖሚናል ነው ምንም አይነት መዋቀራዊ ትስስብ የነበረው አደሉ የስም የስም ነው። አንድም ከደህንነት ጋራ የሚያገናኛቸው አንድም ከመከላከያ ጋራ የሚያገናኛቸው መዋቅራዊ ትስስር ያልነበረ አንድም የደህንነት ሪፖርት ወደ እሳቸው ጋር ያ የማሄድ የነበረ እሳቸውም ይህንን አካል የሚመራው ሆነም ብለው ምንም አይነት ጥያቄ የማይጠይቁበት ሁኔታ ነበር። የነበር እንግዲህ ሁለተኛ ሰው ናቸው። ከኮሎኔል መንግስቱ ቀጥሎ ያሉ ሰው ናቸው። እንደውም ድፍረት እንዳይሆንብኝ እንጂ ከእርስዎ የተሻለ መረጃ ይኖራቸዋል ብለን እንገምት እንችላለን። እውነት ነው። እንግዲህ ሁለተኛ ሰውነቱን አሁን አላውቅም። በፊት ምክትል ፕሬዚዳንት እንደነበሩ አውቃለሁ። በኋላ ግን ምክትል ፕሬዚዳንት የሚባለው ነገር ተነፍቶ ስላልነበረ እሳቸው እንዳልኩ የፓርቲው የመከላከያ፣ የደህንነት፣ የአስተዳደር እና የፍትህ ጉዳዮች ኃላፊ ነበሩ። በዚህ ወቅት ወደ እሳቸው ጋር የሚሄድ አንዳችም አይነት የኢንቴሊጀንስ ሪፖርት የለም። አንድ ነገር እንደው ላንሳና ገልጽ እናለን። በመረጃ አሰራር የነበረን ስታንዳርድ ኦፕሬቲንግ ፕሮሲጀር በቀጥታ መረጃዎች ይሰሩ የነበሩት በሁለት ኮፒ ነው። አንደኛው ኮፒ በቀጥታ ለሀገሪቱ ፕሬዚዳንት ጽሕፈት ቤት ሲላክ፣ ሁለተኛው ኮፒ ለሀገር ውስጥ ጉዳይ ሚኒስትሩ ጽፈት ቤት የሚቀር ነው። ከዚህ ሁለት ኮፒ ውጪ ለማንም የኢንቴሊጀንስ ሪፖርት አይደርስም ነበር። ይሄ ሪፖርት እንዴት ይሰራል? ማን ይህን ሪፖርት ያደርሳል? ይሄ ሪፖርት እንዴት ይቀመጣል? እንዴት ይወገዳል? ፊድባክ እንዴት ሆኖ ይመጣል? እነዚህ ሁሉ ራሱን የቻለ ሂደት የነበረው ነው እና ኮይል ፍስሀ ደስታ በጻፉት መጽሐፍ ላይ ከደህንነቱ በኩል የሚመጣ አንዳችን ሪፖርት አልነበረም፣ ስትራቴጂክ የሆነ እንትን ሌለውም ተብሎ የሚባለውን ባላዩት ሪፖርት የማይቀርብላቸው ሪፖርት ይህን የመሰለ መደምደሚያ ላይ እንዴት እንደደረሰው ሳስብ በጣም ግራ ይገባኛል። ምን አይነት ሪፖርቶች ይሰሩ ነበር የሚለውን ማጥቀስ ከተፈለገ እሺ፣ ጥሩ ነው። በየዕለቱ የሀያ አራት ሰዓት የመረጃ ሪፖርቶች ዴይሊ ኢንቴሊጀንስ ዳይጀስት በሚል ይላክ ነበረ ለማ ለፕሬዚዳንቱ፣ ለኮሎኔል ተጠሪነቱ ቀጥታ ደህንነቱ እዛ ስለሆነ ሪፖርቱን ያቀርብ የነበረው እዛ ብቻ ነበረ። ይሄ እንግዲህ የሳምንት ሪፖርት፣ የወሩ ሪፖርት፣ የልዩ ሁኔታዎች ወይንም ክፍተቶች ሪፖርትን በቋሚነት ይላክ ነበር። ከዚህ ውጪ ይሄ ፔስት አናሊሲስ የሚባለው የፖለቲካል ኢኮኖሚክ፣ ሶሻል ን ቴክኖሎጂካል የሆኑ መረጃዎችን ያካተተ በእኛና በጠላት ኃይል መካከል ላይ ያለውን የኃይል ሚዛን ከነሱም በስተጀርባ የተሰለፉ አገሮችን ሁሉ አጠቃላይ ሁኔታ እየተገመገመ አንጻራዊ በሆነ መልኩ ይቀርብ የነበረ የመረጃ ሪፖርት ነበር። ከዚህ ሌላ እስዋት አናሊሲስ የሚባለው ስትሬንግስ ዊክነስ ኦፖርቹኒቲ ና ትሬት የሚባለው አናሊሲስ በተለይ በሚሊታሪ አስፔክቱ በኢትዮጵያ መንግስት የመከላከያ ኃይል ና በተለያዩ የተቃዋሚ ኃይሎች ላይ የአርም ስትራግል ያካሂዱ በነበሮች ላይ ያለውን እድል በሚገባ እየተነተነ ሊወሰድ የሚገባውን የጥንቃቄ እርምጃ ሁሉ ሊጠቁም የነበረ ሪፖርት ይቀርብ ነበር። ከዛም ጋራ ደግሞ በአመት አንድ ጊዜ የመረጃ ኃላፊዎች፣ የጥናት ኤክስፐርቶች፣ በውጭ ጣቢያ የሚገኙ ኃላፊዎችን ሁሉ ያካተተ ሰፊ የመረጃ ግምገማ ተካሂዶ የብሔራዊ ደህንነት የመረጃ ግምት ወይንም ናሽናል ፎርካስት የሚቀጥለው አመት ምን ሊሆን ይችላል የሚል የቅድሚያ ማስጠንቀቂያ ሪፖርቶች እየተሰሩ ይቀርቡ ነበር። ከዚሁ ባሻገር ይሄ ሲናሪዮ አናሊሲስ የሚባለው ምን ሁኔታዎች ሊከተሉ ይችላሉ አዝማሚያዎች የሚገመገሙበት ማለት ነው። የሚገመገሙበት እንዲህ አይነት ሁኔታ ምን ያስከትላል? ይሄ ሊከተል ምን እርምጃ መውሰድ አለብን? ይሄ ያልሆነ እንደሆነ ምንድን ነው የሚሆነው በሚል እነዚህ ዋቲፍ የሚባሉትን ሲናሪዮ አናሊሲሶች በሚገባ እየተሰራ የዚህ ሲናሪዮ ፕላኒንግ እና ስትራቴጂክ ፎርካስቲንግ በሚገባ እየተቀመጠ እየተሰራ ይላት ነበረ። እንደውም አንድ ጥሩ ነገር አስታወስቀኝ። ቅድም ጥያቄ ላይ የህልፍ ስራ ደስታ በመጽሐፋቸው ላይ የደህንነት ሚኒስትሩ ከአምስት አመት በፊት ወያኔ እንደሚገባ አውቅ ነበር ብሏል ብለው አንድ መጽሐፋቸው ላይ አስቀምጠዋል። ይሄ የደህንነት ሚኒስትሩ ይሄን እንደታወቁ ጠንቋይ የቀልበው ወይ መጽሐፍ ገዛጭ ምናምን ነገር አስቀምጠው ሳይሆን ይሄ የደህንነቱ የሲናሪዮ ፕላኒንግ እና ስትራቴጂክ ፎርካስት ጥናት ላይ መጨረሻ ላይ ተደርሶበት የነበረው ግንዛቤ ዛሬ ባለው የውስጥ ሁኔታችን፣ ከውጭ ባለው የዓለም የኃይል አሰላለፍ ለውጥ ሁኔታዎች ሳይለወጡ በዚህ የሚቀጥሉ ከሆነ የጥናት ውጤታችን የሚያሳየው ዊን ፋይ ይርስ አንዱም ወደ አስመራ ሌላውም ወደ አዲስ አበባ የሚገባበት እድል አለ የሚል አስር ተን በሆነ መልኩ ተረጋግጦ የቀረበ የጥናት ውጤት ነው። ሌላ አንድ መጨረሻ ላይ ላንሳ። ማለት በመጨረሻው አካባቢ ላይ የአንድ ደህንነት ኤግዚቢሽን ድሮ ፖሊስ ክለብ አካባቢ የነበረበት አካባቢ ላይ አንድ ኤግዚቢሽን ማዕከል ነበር። እዛ ኤግዚቢሽን ማዕከል ላይ መደምደሚያው የነበረው አንድ ትልቅ የኢትዮጵያ ካርታ በትልቁ ተሰርቶ የኢትዮጵያ እጣ ፋንታ ይሄንን ይመስላል ተብሎ ፕሮጀክት ደሆነ ፎርካስት ደሆነ የተቀመጠ እንትን ነበር። ዛሬ ፊቴ ላይ ይታየኛል። የተነበየ ኤግዚቢሽን ነበረ። የመጀመሪያው ፓርክ ላይ ያሳየ ነበረው ኤርትራ እንዴት አድርጋ ተሰንጥቃ ስትወጣ ያሳያል። ከዛ በኋላ በሶማሌ በኩል ያለው ስጋት ምን እንደሚመስልና የኦጋዴንን አካባቢ ይዞ እንደሚሄድ የትግራይ ሁኔታ ዛሬ እንደ ትልቅ ነገር የሚታየው የዚህ የወልቃይትን የጠገደን የሰለምትን አካባቢ ይዞ ራያና ቆቦን ይዞ በአንድ በኩል ከጅቡቲ ጋር በሌላ በኩል ከሱዳን ጋር ኢንተርናሽናል ድንበር ሰርቶ የመካለልና የመሄድ የኢትዮጵያ ሁኔታ ይህን የመሰለ የመፈራረስ አዝማሚያ ስለሚያመጣ ሁላችንም ለዚች እናት ሀገር ዘመኑን እንቁም በሚል መፈክር ነበር። ጊዜ ሽኑ የሚያልቀው አቶ ጌታቸው በመረጃ የተደገፉን ይህን መሰል ድምዳሜዎች ዛሬ ወደኋላ መለስ ብለን ስንመለከት ቀድሞ የመረጃ ድርጅቱ ሲደርስበት እርምጃዎች ተወሰዱ። እንደው ከዚህ ጋር አያይዘው ሊመልሱ ይችላሉ። እርምጃ ካለመወሰዱ የተነሳ የኢትዮጵያ ሁኔታ እየተዳከመ በዚያን ጊዜ የኤርትራ የነጻነት ታዋጊዎች ተደጋጋሚ ድል ማግኘት፣ አልፎ ተርፎም ሀገር ውስጥ የሰማኒያ ሶስቱን የመሰለ መፈንቅለ መንግስት ሙከራ፣ በመጨረሻም ደርግ ጀኔራሎቹ እየከዱት ይባላል እየተዳከመ ሄደው እርምጃ ይወሰዳሉ። ይህ ሁሉ እየሆነ ደህንነቱ ምን ይሰራ ነበር የሚል ጥያቄም ያነሰዋሉ። አዲሱ ያሰብነው ከቀደመው ወታደራዊ የደርግ ስርዓት የደህንነት አሰራርና ሁኔታ ዛሬው ያለንበት ሁኔታ እንዲወስደን ነበረ። የደርጉንም አላገባደድንም። በዚያ ዘመን የነበሩ ብዙ የሚባሉ የሚነሱ ጉዳዮች ነበሩና መለስ ብለን ውስጡ በነበሩ በሚያውቁት ሰው አይን መልከት ለማድረግ ሞክረናል። በሌላ ፕሮግራም በሚቀጥለው ዝግጅት ብንመለስ ምን ይመስላል? ረዥም ሰዓት ነው ያወያየናቸው። ደግሞም በእውነቱ ጠቃሚ ጠቃሚ መረጃዎች ሰጥተውናል። እና አድማጭ በጉጉት ይጠብቃል ብዬ የሚቀጥለው ራዲዮ መጽሔት ላይ ጠብቁን አድማጮች። አቶ ጌታቸው ተፈራን ለጊዜያቸው እናመሰግናለን።